የሚስጥር ሰነዱ እንደሚገልጸው የብሪታንያ መንግስት ጠንካራ እርምጃ በደርግ መንግስት ላይ እንዲወስድ የገፋፋው ብሪታንያና ሌሎችም ምዕራባውያን አገሮች በኢትዮጵያ ለተራበው ሕዝብ ሕይወት ለማዳን ቢረባረቡም እርዳታው ቢጎርፍም በኮሎኔል መንግስቱ ኃይለማርያም የሚመራው መንግስት ከምዕራቡ ዓለም ወገንተኝነት ይልቅ ወደ ምስራቁ ዓለም ወገንተኝነት መጠናከሩ ቅሬታውን እንዳባባሰውና በዚህም የተነሳ ረሃቡ እንደ ስበብ በመጠቀም አማጽያንን በመደገፍ ደርግን ከስልጣን እንዲወድ ቅድመ ዝግጅቱ እንደተጀመረ ይገልጻል። የብሪታንያ መንግስት በወቅቱ የማርክሲስት ሌኒንስት የፖለቲካ እምነት የሚያራምዱትን ኮሎኔል መንግስቱን ለመጣል ቅድመ ዝግጅቱ ቢጀምርም፣ በሌላ በኩል ደግሞ ከደርግ መንግስት ጋር ይፋለሙ የነበሩትን ግንባሮች አብዛኞቹም ተመሳሳይ የፖለቲካ እምነት አራማጆች ነበሩ። ይህንንም አስመልክቶ በወቅቱ በዚህ በብሪታንያ በኢትዮጵያ ፖለቲካ ላይ ከፍተኛ ተሳትፎ የነበራቸውን አቶ ጌታቸው አለማየሁን አንዱን የሶሻሊስት አክራሪ ለመጣል እየጣሩ፣ ሌላውን የሶሻሊስት አክራሪ ድርጅት ወደ ስልጣን ለማምጣት ብሪታንያና የምዕራቡ ዓለም እንዴት ሊወስን ቻለ? ሌላ አማራጭ ኃይል አልነበረም ወይ? በማለት ጥያቄ አቅርቤላቸው ነበርም። እንግዲህ ምዕራቡ ሁሉንም ይመለከታል ግራውንም ቀኙንም ሳይመለከት የቀረ አይመስለኝም። ከቀኙ በኩልም መደገፍ አንዳንድ እርምጃ ሳይወስዱ አልቀሩም። ግን መሬት የያዘ እንቅስቃሴ አላገኙበትም ይመስለኛል። በመጨረሻ ግን ደርግን ለማዳከም ለማፈናቀል እነኝህን ኃይሎች መደገፍ ውጤት ሊያመጣ ይችላል የሚል መደምደሚያ ላይ ደረሱ ይመስለኛል። ግንባሮቹ ደግሞ አንድ መንገድ ይዞ አይሄዱም ነበር ምስራቁን ሲያገኙ ሶሻሊስት ይሆናሉ፣ ምዕራቡን ሲያገኙ ካፒታሊስት ይሆናሉ፣ መካከለኛው ምስራቅ መንግስታት ሲያገኙ አረብና እስላም ይሆናሉ። የማይሆኑት ነገር የላቸውም እና በጣም ፍሌክሲብል ናቸው። ስለዚህ ምዕራቡም ያን ጊዜ ለነበረው ሁኔታ ውጥረት ማቃለያ እነኚህን ግንባሮች ያገኙ ይመስለኛል። ከግንባሮቹም አንዳንድ ቃል ሳይገቡላቸው የሚቀሩ አይመስለኝም። ለመሆኑ እርስዎ ወይም የሚደግፉትን ድርጅት መንግስትን ለመጣል የብሪታንያ መንግስት ሌሎችን ድርጅቶች እንደጠየቀው የእናንተንም ድርጅት ጠይቆ ነበር? ብዙ ጊዜ ውጭ ጉዳይ ሚኒስቴር፣ የዚህ የእንግሊዝ ውጭ ጉዳይ ሚኒስቴር እንሄድ ነበር። በብዙ ልዩ ልዩ ደረጃዎች ባለስልጣኖቹ እየሰበሰቡ ይገናኙን ነበር፣ ያነጋግሩን ነበር ግን ሁኔታው ከጊዜ ጊዜ ይለዋወጣል። አንዳንዴ ቀረብ ብለው ያነጋግሩናል፣ ያደፋፍሩን ነበር። እንደ ሁኔታው ለረዥም ጊዜ የተካሄደ ሁኔታ ነው። እንደ ሁኔታው ከጊዜ ጊዜ ይለዋወጥ ነበር። በተጨማሪ በወቅቱ የአሰብ አውራጃ አስተዳደር የኢሰፓ ኮሚቴ ዋና ጸሐፊ የነበሩት አቶ ተክለማርያም መንግስቱ በበኩላቸው የደርግም መንግስት ለመጣል ብሪታንያ ስለተጫወተችው ከፍተኛ ሚና ሲናገሩ በዚህ በኩል አላውቀዋ ብሪታንያ አስከምታ ያልተዋጽኦ ካደረጉት ሀገሮች አንዷ ናት። የትላላ መረብ ዘርግተዋል። ምንም የቀራቸው ነገር የለም። ያማጫኖች ጠቅላይ መምሪያ ና ኮማንድ ፖስት ኮ አዲስ አበባ ና ስፍራ ነበረ። እንደዚህ ያለውን የተወሳሰበ ከውስጥና ከውጭ የተቀለመበረ ጦርነት ማን ያሸንፋል? አሜሪካንም አይችልም። የተቀለመበረ ዘመቻ ነው። ይህን አሁን ግልጽ አድርገውታል። ምንም የማያፍሩበትም ነገር አይደለም። ኢትዮጵያ የቀዝቃዛው ጦርነት አካል አንድ ሙቀጫ ውስጥ ነው የወቀጡን። ከተው ድል ነሳው ጌታነክ ለዶይቼ ቬለ ሬዲዮ ለንደን